Yut Atuç Alım አራት ዓመታት በፊት ሳውዲ አረቢያ ህገወጥ ያለቻቸውን የውጭ አገር ሰዎች ስታባረር ኢትዮጵያውያንን ያስቆጣ በደል ተፈጸመ። ያኔ ከሳውዲ አረቢያ ወደ ሀገራቸው የተጠረዙ ኢትዮጵያውያን አዲስ አበባ አውሮፕላን ማረፊያ ሲደርሱ በእስር ቤት በቂ ምግብ አለማግኘታቸውን፣ ድብደባና እንግልት እንደገጠማቸው ተናግረዋል። ኢትዮጵያውያኑ ራሳቸውን ለመጠበቅ ከሳውዲ አረቢያ የጸጥታ ኃይሎች ጋር እስከ መጋጨትም ደርሰው ነበር። በድርጊቱ የተቆጡ ኢትዮጵያውያን አዲስ አበባ በሚገኘው የሳውዲ አረቢያ ኤምባሲ የተቃውሞ ሰልፍ እስከ ማድረግም ደርሰዋል። በሳውዲ አረቢያ የሚኖሩ በተለይም ህጋዊ ሰነድ በእጃቸው ያልያዙ ኢትዮጵያውያን አሁንም ተመሳሳይ ፈተና ከፊታቸው ተደቅኗል። የሳውዲ አረቢያ መንግስት ህገወጥ ያላቸው የውጭ ሀገራት ዜጎች ያለምንም እንግልትና ቅጣት ሀገሩን ለቀው እንዲወጡ የዘጠና ቀናት የምረት ጊዜ መስጠቱ ይታወቃል። ይህ የጊዜ ገደብ ሰኔ 20 ቀን 2009 ዓ ም ያበቃል። አዋጁ ሁለት ሚሊዮን የሚጠጉ ሀገሪቱ ህገወጥ ያለቻቸውን የውጭ ሀገር ዜጎች ይመለከታል ሳውዲ አረቢያ የተሻለ ስራና ገቢ የሚፈልጉ ኢትዮጵያውያን ከሚያመሩባቸው የመካከለኛው ምስራቅ ሀገራት አንዷ ናት በዛ ያሉ ኢትዮጵያውያን ግን ሁሉም ህጋዊ አይደሉም የሳውዲ አረቢያ መንግስትን አዋጅ ተከትሎ የኢትዮጵያ መንግስት የጉዞ ሰነድ ያወጡ ኢትዮጵያውያን ቁጥር ወደ ሀገራቸው መግባት ከሚጠበቅባቸው ቁጥር አንጻር አሁንም በጣም ዝቅተኛ መሆኑን ገልጿል። ኢትዮጵያውያኑ ለምን ወደ ሀገራቸው ለመመለስ አልፈቀዱም? የተወሰኑትን ጠይቀናል። ሰሚራ ሳውዲ አረቢያ ስትኖር አምስት ዓመት ሆናት። ለህገ ወጥ ሰራተኞች የወጣውን አዋጅ ታውቀዋለች። ውሳኔዋም መንግስቱ ሞጡ እያለ ቢሆንም እኔ ግን የመሄድ ውሳኔ የለኝም ቅጣት አለው ብሏል። ቅጣቱን እንቀበላለን እስከሚመጣ ድረስ ማለት ነው። ሀገሬ መግባት ፍላጎቱም የለንም። ለምንድን ነው ፍላጎቱ የሌለሽ? ሀገር ሀገር ገብተን እንሰራለን። ምም አይነት አላማ ስለለን እዛ አገር ላይ እዚህ አላማችን አሳክተን ነው መሄድ የምፈልገው። አላማዋም መጀመሪያ ንብረትና ሀብት ማፍራት ነው። ከቀረጥ ነጻ ንብረት ይዞ መግባት መፈቀዱ ለወጣቷ ጥያቄ ውስጥ አይገባም። ምንም አይረዳኝም። እኔ ብቻ አይደለም፣ አብዛኞቹ ጓደኞች የራሱ የመሄድ ፍላጎት የለንም። እኛ ህገ ወጥነን ህገ ወጥን ብንሆን ህገ ወጡ ነን እዚህ መኖርን ነው የምንመርጠው። ሀገር ከመግባት ማለት ነው። ሲሄድ እዛ ለመኖር ነበር አላማዬ። ሀገር ከገባው በኋላ ግን ምንም አይነት ነገር የለም። ሀገር ላይ ለሁለት ወር ነበረ እረፍት የተሰጠኝ። ሁለት ወር ራሱ መቀመጥ አልቻልኩም። ሀገር ላይ ማለት ነው። ምንም አይነት ነገር የለም። ከዛ ተመልሼ ወደ ስደት መጣሁኝ። ጠፋው ህገ ወጡነች ብትሰሪ ምንም ቢሆን ሀገርሽ መግባትሽ አይቀርም። ትገቢያለሽ። እስር ቤትም ታስረሽ ቢሆን ሳምንት፣ አስራ አምስት ቀን ታስረሽ ቢሆን አገርሽ ትገቢያለሽ። ህገ ወጥ ነሽ ስትሰሪ ማለት ነው። ስለዚህ በቃ እዛው የመጣው ይምጣ ብለሽ እዛው ለመቆየት ነው ያሰብሽው። እኛ እንግዲህ አይላቪ ሳውዲ ሙጭጭ ብለናል። ከሳውዲ አንወጣም። ሰሚራ ወደ ሳውዲ አረቢያ ከተመለሰችና በህገ ወጥ መንገድ መኖርና መስራት ከጀመረች ሁለት አመት ሆኗታል። መመለስ ወይም መቅረት የሚለው ጥያቄ የከበደውና መንታ መንገድ ላይ ነኝ ለሚለው ሙሉ ጌታ አማራጭ መንገዶቹ የትኞቹ ናቸው? ለመሄድ የሚያነሳሳ ነገር ያው አገሪቱ ያወጣችው ህግ ካለው አሁን የኢኮኖሚ ሁኔታ በእኛ ላይ ተጽዕኖ ፈጥሯል። የትምህርት ቤት ክፍያ ጨምረዋል። ሁለት ልጆች ተማሪዎች አሉኝ። ቤት ኪራይም እንደዚሁ ያው እዚህ ሀበሾች ስንኖር ተቻችለን ነው። ለምሳሌ እኔ ለብቻ እንኳን አንድ ሩም ባለሶስት መኝታ ቤት በሁለት ሺህ የሳውዲ ሪያል ብከራይ አንዱ ወይም ሁለቱን ክፍል ለሌሎች አከራይቼ እንደዚህ አቻችለን ነው ኢኮኖሚ የምንኖረው። በአሁኑ ህግ ግን ይህንን የሚፈቅድ አይደለም። እንደ በፊቱ እንደዚህ ተደባልቀን ወይም የራሳችንን ኢኮኖሚ አቻችለን የምንጓዝበት እድል አይኖርም። ይሄ ደግሞ ያው ተጡናለው ማለት ነው እንድንሄድ የሚገፋፋን ነገር ያው ኢትዮጵያ ሄዶ ደግሞ ራሱ የስራ እድሉ ትንሽ እንትን ይላል። በተለይ በእኛ አካባቢ በትግራይ አካባቢ ያለው ሁኔታ ትንሽ ይከብዳል። ለረዥም ጊዜ ከአካባቢው ርቀን መቆየቱ ተጽዕኖ እንዳለ ሆኖ ያው አካባቢው ደግሞ ከግብር ጋር በተያያዘ የስራ እድሉ ትንሽ ችግር አለበት። እኔ ያው የመቀሌ ከተማ ነዋሪ ነኝ። አንዳንድ እዚያ አካባቢ መስራት የሚፈልጋቸው ነገሮች ነበሩ፣ ግን ሁኔታዎች እንደፈለግኩት ወይም ደግሞ እኔ እንደጠበቅኩት አይደለም። በኢትዮጵያ ደረጃ ቢታይ በብዛት ስደተኛ ለሕገወጥ መንገድ እየጎረፈ ያለው ከኛ ክልል ነው፣ በብዛት ከትግራይ ክልል ነው። እንዲሁም ከሰሜን ወሎ፣ ከኦሮሚያ አርሲ አካባቢ፣ የወሎ ከሚሴ አካባቢ እንደዚህ እንደዚህ አይነት ነገሮች አሉ። ስለዚህ ልሂድ ወይ ልቅር የሚለው ነገር አለ። ሁኔታዎች ሙሉጌታን እንዲቀር የሚገፋፉት ልጆቹን ጥሩ ትምህርት ቤት ማስተማር መቻልና የስራ እድል ናቸው። ዞሮ ዞሮ ግን ስጋቱ ያመዝናል። አብረሹ የኖር ህብረተሰብ ሲፈናቀል ሲሄድ ያሳስባል። እኔ በዚህ አካባቢ ያው ባለው በኮሚኒቲያችን ዙሪያም የተወሰነ አስተዋጽኦ አደርጋለሁ። እንደዚህ በግል የተነሳሽነትን አንዳንድ ስራዎችም ሰራ አለ፣ ከዜግነቴ ጋር የተያዘ ማለት ነው። ግን አሁን ህብረተሰቡ ራሱ ቅስቀሳ ስናደርግ መሄድ እንዳለባቸው በኋላ ችግር ላይ ወድቀው ማየት ለእኛም ቢሆን በጣም አስጊስ እንደሆነ ምንም ልንረዳቸው ስለማንችል ስናስረዳቸው አብዛኛዎቹ ፍቃደኞች አይደሉም። አንደኛ ነገር ይህ አዋጅ በሳውዲ የተለመደ ነው፣ አዲስ አይደለም። ሳውዲ እኮ ልክ አዲስ እንደተቆረቆረ ሀገር ነው በየጊዜው አዋጅ የሚወጣው። ምን አዲስ ነገር አለ የሚሉ አሉ። አንዳንዶቹ ደግሞ አሁን ለምን እንሄዳለን? ገና አሁን ሰው በባህር እየገባ አይደለም ወይ? ሂደንስ ምን እናደርጋለን የሚሉም አሉ። እኔ የመኖሪያ ፍቃድ አለኝ፣ ግን አላደል የመኖሪያ ፍቃድ ኑሯቸውም እኮ ይላል ዝርዝሩ ላይ ተንቀሳቅሰው የሚሰሩ የግል ስራቸውን ተቀጥረው በደሞዝ እንደሚሰሩ አስመስለው የራሳቸው ቢዝነስ የሚያጣጥፉ፣ ህጉ ያው ሰፊ ነው። ሙሉጌታ ልሂድ አልሂድ እያለ ነገሮችን በሚያመዛዝንበት ሰዓት፣ ያሲን ወደ ሀገሩ ለመመለስ ወስኗል። ወደ ኢትዮጵያ አስገድደን ምክንያት ያው ዙሮ ዙሮ ሰርቶ ለማገኘት ብለን በስደት ብለን መጣ ነው። ወደዚህ ሀገር ሳውዲ አረቢያ ገባን። እዚህም ገብተን ስራም ልናገኝ አልቻልንም። ሁለተኛ ደግሞ መንግስታቸው የዚህ ሀገር የሳውዲ አረቢያ መንግስት ግቡ፣ አልፈልግም ግቡ አለ። አማራጭ የለንም ሀገር አለና ወደ ሀገራችን እንገባ እጃችንን ሰጥተን ያው ብቻ በእስር ቤት ነው ያለነው። አሁን የሲን አራት መቶ እንሆናለን እስር ቤት ያለ ነው ይላል። እስረኞቹም ለመመለስ ቢፈቅዱና እጃቸውን ቢሰጡም ጉዞው መቼ እንደሚሆን አላወቁም። ምንም ሊያስተናግዱንም ሊልኩንም አልቻሉም። ቢያንስ ጊዛን ከሳምንት አሰሩን ና ከዚህ ደግሞ አሁን ሳምንት አለፈን። በቃ ዝም ብለን እየተሰቃየን ነው ያለነው። በጥቅል አሁን ጅዳ ነው ያለነው፣ መካ ማለት ነው። ጅዳና መካ ማለት ነው የሚባል እዛ ነው ያለነው አሁን ታክሲ ላይ እንደሚሰራ የነገረን አንድ ኢትዮጵያዊ ብዙ ህጋዊ ያልሆኑ የአገሩ ልጆች ያውቃል። እንደሱ አባባል ስለ አዋጁ ወሬ ሲነሳ የብዙዎች መልስ ተመሳሳይ ነው። ምንም አይነት ስጋት የላቸውም። እንደ በተለይ አንዳንዶቹ ያልቆዩ ሰዎች ናቸው ምንም አይነት ስጋት የላቸውም። ሰብዳዊ ሜዲያ ላይ ያለ ህግ ከአሁን ቀደም የተደረገ ስለሆነ ምንም ችግር እንደሌለ ነው የሚነግሩሽ። እንደም በቃ ቤተሰቦቻቸው ናቸው ትንሽ የሚጨነቁት እንጂ እነሱ ምንም አይነት ጭንቀት የላቸውም። በቃ ይሄ ያለ ህግ ነው አረቦቹ ከቤት ካስወጡን እና ካሰሩን ወደ ሀገራችን ነው የሚልኩን ነው እንጂ ምንም አይነት ስጋት የሏቸውም። እኔ ያገኘኋቸው አካባቢዎች ማለት ነው፣ ከአስር አንድ ሰው ነው የምታገኘው ሻንጣ የሚያዘጋጅ ሰው። ሌሎቹ ግን ያው ስራ ፈልገው ምናምን ስራ በማፈላለግና በዝቅተኛ ዋጋ ደግሞ ስራ እየፈለጉ ገብተው እረፍት የሚባል ነገር እንደማንወጣ ምናምን ብለ ያሳውቅሻል። ኢትዮጵያውያኑ ወደ ሀገራቸው በፈቃደኝነት እንዳይመለሱ ያደረጋቸው ሌላው ምክንያት ደግሞ ከዚህ በፊት የነበራቸው ተሞክሮ ነው። የዛሬ አራት አመት፣ እንደዛ ከዚህ ወደ ኢትዮጵያ የገቡ ልጆች አሉ። እነዛ ሰዎች ተመልሰው በባህር ነው የመጡት። ግማሾቹ ሙተዋል። መስራት እንደማይችሉ ሀገራቸው ላይ በቃ ሁሉም አይኑሮን ያሳመነ ሰው ነው ያለው በዚህ ቦታ ላይ ማለት ነው። ምናልባት እሺ ትንሽ የሆነ ሳንቲም ኑሮት ጥሩ ሳንቲም ኑሮት ያለልኝ ምናልባት እሞክራለሁ የሚል ሰው ነው እያለሁ እዛ ሄጄ ሰርቼ እኔ እንትላለሁ። እኔ በጣም በጣም በጣም ቅርብ የሆነች ልጅ አለች። እዛ ሄዳ ምንም መስራት ያልቻለች ልጅ አውቃለሁ እኔ ራሱ በራሷ ገንዘብ እንኳን መንግስት ረድቷት አይደለም፣ በራሷ ገንዘብ መስራት ያልቻለች ልጅ አለች። ሌሎች ምክንያቶችም አሉ። ስራ አተው ሶስት ወር አራት ወር የተቀመጡ ሰዎች ያቸው ያሉት። እዚህ ቦታ ላይ በሶስት ወር ውስጥ ስራ ግኝቶ ደግሞ ብር ይዞ ወደ ኢትዮጵያ መግባት በጣም ከባድ ነው። ባዶአችንን አንገባም በማለት ብዙዎቹ ወደ ኢትዮጵያ እንደማይገቡ ነው ያሉት። ከገንዘብ ያለፈስ ምንድን ነው የሚያስፈራቸው ነገር ያለው? ያው የፖለቲካ ጉዳይ ነው። ፖለቲካው በሙስና በብዙ ነገር እንትን ያለ ስለሆነ እዛ ሄደው መስራት እንደማይችሉ የተወሰኑ ሰዎች ይናገራሉ። በተለይ እኔ ራሱ ኢካማ ኑሮ የምሰራ ሰው እኔ ኢትዮጵያ ሄጄ የሆነ ነገር መስራት እንደማልችል አውቀዋለሁ። ራሴ በሙሉ ጌታ እምነት ልሂድ ልቅር የሚለውን ውሳኔ መወሰኑ እንደሱ አንዳንድ ኢትዮጵያውያንን ቢከብዳቸውም በመንግስት በኩል የቀረቡት አማራጮች ጥሩ ናቸው። ሀብት ንብረታችሁ ገንዘባችሁን ውሰዱ ብሏል። ብለዋል። የሳውዲ መንግስት የሰጠው እድል ጥሩ ነው። ሳውዲዎች እንደዚህ አይደሉም። በአንደኛ ነገር ቸር ናቸው፣ ሁለተኛ ነገር ያው ሃይማኖታቸው ራሱ ፈሪሃ እግዚአብሔር አላቸው። ህብረተሰቡ አሁን ብዙ ደስተኛ አይደለም። እኛ ምን እንደምንሄድ እንደምንወጣ፣ በተለይ የቤት ሰራተኞች ረዥም ጊዜ እነሱ ጋር የሰሩ እንደብቃችኋለን አትሂዱ፣ ምናምን የሚል ተስፋ እየሰጧቸው ነው። መንግስት ግን ቤት ለቤት እንፈትሻለን ይላል። ቤት ደግሞ ወረቀት ለሌለው ሰው እንዳታከራዩ ቤት ለቤት የአረብ ቤትም ሆነ የውጭ ዜጋ ቤት አሰሳ ይደረጋል የሚል ማስጠንቀቂያ ሰጥቷል። ቀኑ የተሰጠው ቀነ ገደብ ደግሞ ከአቢይ ጾም የእስላሞቹ ረመዳን ማለት ነው። ከረመዳን ሰላሳ የሚያበቃው አዋጁ እስከዚያው ኢትዮጵያውያኑ ከአንድ ውሳኔ ይደርሳሉ። ልደት አበበ ነኝ። ጤና ይስጥልኝ።